በትግራይ ክልል ዛሬ ማክሰኞ መጋቢት ሁለት ቀን 2017 ዓ ም በዓዲግራት ከተማ ጽሕፈት ቤት በር ተሰብሮ በነ ዶክተር ደብረጽዮን ገብረ ሚካኤል በሚመራ ቡድን የተሾሙት ከንቲባ እንዲገቡ መደረጉን የትግራይ ምስራቃዊ ዞን የጸጥታ ኃላፊ አቶ ኪዱ ገብረ ጻድቅ ለአሜሪካ ድምፅ ገለጹም። ሰራዊት የሰራዊቱ አመራሮች በምክር ቤት ለተመረጠው ከንቲባ አስረክቡ በማለት ወደ ከተማዋ በብዛት ሰራዊት አስገብተዋል። ወደ ከንቲባ ጽፈት ቤት በኃይል ገብተዋል። ሰብረው ነው የገቡት፣ ቁልፍ የላቸውም። አቶ ኪዶ በትላንትና ዕለት በአድግራት መግቢያ ቤት ሐርያት በተባለ አካባቢ በጸጥታ ኃይሎች ወጣቶች እያደራጃችሁ ናችሁ በሚል ለአራት ሰዓታት ታግተው ከቆዩ በኋላ እንደተለቀቁ ተናግረዋል። በዛሬ ዕለት በከተማዋ ከንቲባ ጽፈት ቤት የገቡት አቶ ረዳይ ገብረ እግዚአብሔር በምክር ቤት በኩል ባለፈው ኅዳር መሾማቸውና ለሶስት ወራት ስራ ሳይጀምሩ እንደቆዩ ተናግረዋል። ሕዝብ በሕዝብ ሳይመረጥ በራስ ፍላጎት ብቻ በስልጣን ላይ የመቆየት ፍላጎት ስለነበረ፣ ሕዝቡ አገልግሎት አጥቶ ለሶስት ወራት ቆይተዋል። እኔ በምክር ቤት ተሹሜ ለሶስት ወራት ጽፈት ቤት ሳልገባ መንገድ ዳር ነበርኩኝ። ችግሮች እንዳይፈጠሩ ስላሰብን ነው እስካሁን የቆየ ነው። አሁን ሰብረን አይደለም የገባ ነው። የከተማው ህዝብ ከየአቅጣጫው ወጥቶ በሩ ይከፈት ብሎ ጠየቀ። መልስ በማጣቱ ገብቶ ነው የገባው። በዚህም ወደ ጽህፈት ቤት ገባን። የጸጥታ ኃይሎች በአካባቢው የጸጥታ ችግር እንዳይፈጠር ራቅ ብለው ይከታተሉ ነበሩ እንጂ ወደ አስተዳደሩ ቅጽር አልገቡም ብለዋል። አቶ ረዳይም በትግራይ ክልል የወረዳና ከተሞች ምክር ቤቶች በህገ መንግስቱ መሰረት የሚያስተዳድራቸው መምረጥ ይገባቸዋል በሚል አንዱ የህወሀት ክንፍ የሚከራከር ሲሆን፣ በሌላ በኩል የጊዜው አስተዳደሩ ስራዎች ለመፈጸም የአስተዳደሩ ስራ ተቀብለው መስራት የሚችሉ ሰዎች ናቸው መሾም የሚገባቸው የሚለው ሌላኛው የህወሀት ክንፍ ምክር ቤቶቹ የጎደሉ ለመሙላት ህዝብ ተሰብስቦ በመምረጥ ሊሞሉ ይገባል ይላል። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትላንት መጋቢት አንድ ቀን 2017 ዓም ሶስት የትግራይ ሰራዊት ከፍተኛ አዛዦች አግደዋል። በአቶ ጌታቸው ረዳ ፊርማ የተጻፈው ደብዳቤ ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀኔራል ማሾ በየነና ብርጋዴር ጀነራል ምግብ ኃይለ በጊዜያዊነት መታገዳቸው ያሳያል። ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችን ወደ እርስ በርስ ግጭት፣ ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆምም የሚል ምክንያት በደብዳቤው ሰፍሯል። ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት የግንባር አዛዥነት ኃላፊነታቸው ላልተወሰነ ጊዜ የታገዱ ናቸው። malet hasta ጉዳዩ አስመልክቶ ዛሬ ሌሊት መግለጫ ያወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን እገዳው ህጋዊነት የሌለውና ተግባራዊ መሆን የማይችል ብለውታል። አቶ ጌታቸው የቀድሞ ፕሬዚደንት እያለ የጠራው መግለጫው ይህ ውሳኔ ሰራዊት የማፍረስ ሴራ ቅጥያ ነው በማለት ተቃውሟል። የክልሉ የጸጥታና ሰላም ቢሮ በበኩሉ አቶ ጌታቸው የጻፉት የእግድ ደብዳቤ ተቀባይነት የሌለው ነው ብሎ ያልሾምከው አታወርደውም ብሏል። የአድግራት ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት አስተማሪ ግርማ ታደለ ህዝቡ በመንግስትነት ማመን አለበት ብለው ኃይል ያለው ሁሉ ስልጣን ከተቆጣጠረ ሰላም አይፈጠርም ብለው ህዝቡ ለሰላም ዘብ መቆም ይገባዋል ብለዋል። ትላንትና እንደምናውቀው በጣም ብዙ ሰዎች ሞተውብናል። የቆሰሉ አሉን። በጣም ትግራይ ከአቅማ በላይ የአካል ጉዳተኛ ይዛ ያለች ክልል ነች እና ሁለተኛ ጦርነት እምትችል ስለማይመስለኝ ህዝቡ በጣም ከልብ ስለ ሰላም መስራት አለበት የሚል ሀሳብ ነው ያለኝ። ትላንት የጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳ በሰጡት መግለጫ በሚፈጠር ጫና ስልጣናቸው እንደማይለቁ አስታውቀው ነበር። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም